Agarinya report. በአማራ ክልል ያለውን የመምህራን ደሞዝ አለመከፈል ለመቋቋም መምህራን የጉልበት ስራ እንዲሰሩ መገደዳቸውን የመምህራን ማህበሩ ገለጸም። በአማራ ክልል ከመስከረም እስከ ታህሳስ ወር ደሞዝ ያልተከፈላቸው መምህራን ከኑሮ ውድነቱ ጋር ተዳምሮ የጉልበት ስራ ለመስራት ተገደዋል ሲል ማህበሩ አስታውቋል። በክልሉ ያሉ መምህራን ለተማሪዎቻቸው ሲሉ ያለውን ወቅታዊ ሁኔታ ተቋቁመው እየሰሩ ነበር ያለው ማህበሩ፣ አሁን ላይ ግን ያለው ሁኔታ ከአቅማቸው በላይ የሆነ ነው ብሏል። ለወራት ደሞዝ ከተከፈላቸው መምህራን ወደ ቤተሰቦቻቸው መመለስ ባለመቻላቸው የጉልበት ስራ የሚሰሩ ይገኙበታል ብሏል። የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት አቶ ሽመልስ አበበ እንደተናገሩት የመምህራኑ ቀጣይ ዕጣ ፈንታ ምን እንደሆነ አይታወቅም ብለዋል። በተጨማሪም ትምህርት ባልተጀመረባቸው አካባቢዎች ያሉ ተማሪዎች ትምህርት ወደሚሰጥባቸው ቦታዎች ሄደው ለመማር ሲሞክሩ በተፈጠረው የቦታ ጥበት በአንድ ክፍል ውስጥ እስከ ዘጠና የሚሆኑ ተማሪዎች እንዲቀመጡ ማስገደዱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አጠቃላይ በኢትዮጵያ ያሉ መምህራንን የተመለከቱ ችግሮች በሁሉም አካባቢዎች አይነትና መጠናቸው ይቀያየራሉ እንጂ አሁንም እንደቀጠሉ ናቸው ብለዋል የማህበሩ ምክትል ፕሬዚዳንት አቶ ሽመልስ አበበም። በአዲስ አበባ ከተማ ባሳለፍነው መንፈቅ ዓመት በይፋ የተመዘገበው የፍቺ መጠን ከአምናው ተመሳሳይ ጊዜ ጋር ሲነጻጸር በ34 በመቶ መጨመሩን የአዲስ አበባ የሲቪልና የነዋሪነት ምዝገባ አገልግሎት ኤጀንሲ አስታወቀም። በዚሁ ጊዜ የተመዘገበው የጋብቻ መጠን ባለፈው በጀት ዓመት ስድስት ወራት ጊዜ ውስጥ ከተመዘገበውም በሰባት በመቶ መቀነሱንም ኤጀንሲው አክሎ ገልጿል። የመታወቂያ ስርጭት፣ የልደትና የሞት ምዝገባ፣ ያላገባ የምስክር ወረቀት፣ የማስረጃ ማረጋገጥ ሥራን ለመዲና ለሀገራዊቱ ነዋሪዎች የሚሰጠው ኤጀንሲው በከተማዋ የተከናወኑ የጋብቻና ፍቺዎችን ያከናውናል። የኤጀንሲው ዋና ዲሬክተር አቶ ዮናስ አለማየሁ መስሪያ ቤታቸው ባለፈው ስድስት ወራት የመዘገበው ፍቺ 3769 ሲሆን አምና በዚህ ወቅት የተመዘገበው ግን 2832 እንደነበርና የዘንድሮ የፍቺ መጠን በ34 በመቶ ጭማሪ ማሳየቱን ተናግረዋል። በአንጻሩ ባለፈው ስድስት ወር በኤጀንሲው የተመዘገበው የጋብቻ መጠን ከአምናው ተመሳሳይ ጊዜ ጋር ሲወዳደር በሰባት በመቶ መቀነሱንም ገልጸዋል። የሲቪልና የነዋሪነት ምዝገባ አገልግሎት ኤጀንሲ ባለፈው ስድስት ወራት የተመዘገበው የጋብቻ መጠን 15574 ሲሆን በዚሁ ጊዜ መስሪያ ቤቱ ለመመዝገብ ያቀደው ግን 21674 ነበር። ከተማ ነዋሪዎች አስገዳጅ ሁኔታዎች ካላጋጠሟቸው በስተቀር ወደ ተቋሙ በመምጣት ወሳኝ ኩነቶችን የማዝመዝገብ ልምዳቸው አነስተኛ መሆኑን የገለጹት የተቋሙ ዋና ዲሬክተር የዘንድሮ የጋብቻ መጠን ለመቀነሱ ይህ አንዱ ምክንያት ነው ሲሉ አስረድተዋል። ሰው ፎቶ መነሳት ብቻ ጋብቻ ይመስለዋል ያሉት አቶ ዮናስ በህብረተሰቡ ዘንድ ጋብቻን ማስመዝገብ ያለውን ጥቅምና አስፈላጊነት በአግባቡ ያለመረዳት ችግር አለ ሲሉ አስገንዝበዋል። አይኤምኤፍ ለኢትዮጵያ 250 ሚሊዮን ዶላር ድጋፍ እንደሚያደርግ አስታወቅም። የበጀት ድጋፉ ተቋሙ ከዚህ በፊት ለኢትዮጵያ 10 ቢሊዮን ዶላር ድጋፍ ለማድረግ የገባው ስምምነት አካል እንደሆነም ገልጿል። ኢትዮጵያ የማክሮ ኢኮኖሚውን ለማረጋጋት በሚል በርካታ የኢኮኖሚ ማሻሻያዎችን እያደረገች ሲሆን፣ አይኤምኤፍ ከሰሞኑ የኢትዮጵያን ማሻሻያ እርምጃዎች ገምግሟል። ከዚህ ግምገማ በኋላም ተጨማሪ 250 ሚሊዮን ዶላር ድጋፍ ለኢትዮጵያ እንዲለቀቅላት የተቋሙ ባለሙያዎች መስማማታቸውን ገልጿል። በተያያዘ ዜና ኢትዮጵያ ኤሌክትሪክ ታሪፍን በድጋሚ እንድትከልስ ዓለም አቀፍ የገንዘብ ተቋማት እየጠየቁ ነው ተባለ። የኤሌክትሪክ ዋጋ ጭማሪ ዳግም እንዲከለስ ዓለም አቀፍ የገንዘብ ተቋማት እየጠየቁ ያሉት መንግስት ለረጅም ጊዜ ሲጠበቅ የነበረውን የኤሌክትሪክ ታሪፍ ጭማሪ ተግባራዊ ካደረገ በኋላ ነው። እነዚህ ዓለም አቀፍ የገንዘብ ተቋማት ተጨማሪ ክለሳዎች እንዲደረጉ እየጠየቁ መሆኑን ካፒታል ጋዜጣ ምንጮቹን ጠቅሶ ዘግቧል። የሚኒስትሮች ምክር ቤት ሰኔ 13 ቀን 2016 ዓ ባካሄደው 36ኛው መደበኛ ስብሰባ ላይ የኤሌክትሪክ ታሪፍ ጭማሪ ያጸደቀ ሲሆን ይህ ጭማሪ ከመስከረም 1 2017 ዓም ጀምሮ ተግባራዊ እንዲሆን መወሱም ይታወቃል። ይሁን እንጂ ከማክሮ ኢኮኖሚ ለውጡ ጋር በተገናኘ እንደ ዓለም ባንክ እና የዓለም አቀፉ የገንዘብ ተቋም ወይም አይኤም.ኤፍን የመሳሰሉ ዓለም አቀፍ አጋሮች የተለያዩ ድጋፍ ከማድረጋቸው ጋር ተያይዞ መንግስት ያጸደቀውን የታሪፍ ጭማሪ በድጋሜ እንዲከልሰው ጠይቀዋል ተብሏል። የኢትዮጵያ ሰነደ መዋለ ነዋይ ገበያ ስራ አስፈጻሚ አቶ ጥላሁን ካሳው የኢትዮጵያ ሰነደ መዋለ ነዋይ ገበያ ላይ በርካታ ኩባንያዎች ለመሳብ እንዲችል የተለያዩ ስራዎችን እየሰሩ መሆኑን ገለጹ። ገበያው በርካታ ኩባንያዎችን ለመሳብ የሚያገበያያቸውን ምርቶችና አገልግሎት አይነቶች ለማብዛት እንዳቀደም ገልጸዋል። ኩባንያው ወደፊት ለመጀመር ካሰባቸው አማራጮች መካከል ኢስላሚክ ቦንድ አንዱ እንደሆነ ዋና ስራ አስፈጻሚ መግለጻቸውን ሴማፎር የተሰኘው የአሜሪካ ድረገጽ ዘግቧል። ትላልቅ የአክሲዮን ማህበራትና በግል ይዞታ ስር የሚገኙትን ጨምሮ የግል ኩባንያዎች ገበያውን ይቀላቀላሉ ብለው እንደሚጠብቁ የጠቆሙት አቶ ጥላሁን በቀጣዮቹ አስር ዓመታት ውስጥ በትንሹ ዘጠና ኩባንያዎች በገበያው አማካኝነት የአክሲዮን ገበያውን እንዲቀላቀሉ ዓላማ ይዘን እየሰራን ነው ብለዋል። በአገሪቱ ከሚገኙ 30 ንግድ ባንኮች መካከል እስካሁን በገበያው የአክሲዮን ድርሻዎችን ለማገበያየት የተመዘገበው ወጋገን ባንክ ብቻ ነው። የኢትዮጵያ ቡናና ሻይ ባለስልጣን ባለፈው ስድስት ወር ብቻ ወደ ውጭ ከተላከ የቡና ምርት ከ900 ሚሊዮን ዶላር በላይ ገቢ መገኘቱን አስታወቅም። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ስራ አስኪያጅ አቶ ሻፊ ኡመር እንደገለጹት ይህ ገቢ የተገኘው ወደ ዓለም ገበያ ከተላከው 24000 ቶን የቡና ምርት ነው። አቶ ሻፊ አክለውም በቡና ሻይና ቅመማ ቅመም ምርቶች ላይ የተደረጉ ማሻሻያዎችና የተጠናከረ ስራ መሰራቱ የውጭ የቡና ንግድ እንዲጠናከ ማካከርና ገቢው እድገት እንዲኖረው አስተዋጽኦ አድርጓል ብለዋል። በተያዘው ዓመትም መንግስት 400 ሺህ ቶን ቡና ወደ ውጭ ለመላክና 2 ቢሊዮን ዶላር ለማስገባት እቅድ ይዟል ብለዋል። ባለስልጣኑ በተያዘው የምርት ዘመን ከነበረው የምርት እቅድና ባለፈው ዓመት ከነበረው ምርት የተሻለ ቡና ምርት ዘንድሮ መገኘቱን ለመገናኛ ብዙኃን ተናግረዋል። ጎንደር ዩኒቨርሲቲ የተመሰረተበትን ሰባኛ ዓመት ሊያከብር ነው። ጎንደር ዩኒቨርሲቲ የተመሰረተበትን ሰባኛ ዓመት እና የጎንደር አጠቃላይ ስፔሻላይዝድ ሆስፒታልን አንድ መቶኛ ዓመት ሊያከብር መሆኑን በይፋ አስታውቋል። የአሁኑ ጎንደር አጠቃላይ ስፔሻላይዝድ ሆስፒታል በ1942 ዓ ምት የጤና ባለሙያ ስልጠና ለመስጠት እንዲቻል በቀረበ ሀሳብ የጎንደር ጤና አጠባበቅ ማሰልጠኛ ተቋም ሆኖ በ1947 ዓ ምት ነበር የተመሰረተው። ማሰልጠኛው በ1969 ዓ ምት የጎንደር ዩኒቨርሲቲ ሕክምና ትምህርት እንዲሰጥበት ተደርጓል። ቆይቶም በ984 ዓ ም የጎንደር ሕክምና ኮሌጅ ወደ መሆን ተሸጋገረም። ከ11 ዓመታት በኋላም በ995 ዓ ም የጎንደር ዩኒቨርሲቲ ኮሌጅ ተባለም። ጎንደር ዩኒቨርሲቲ አሁን 11 ኮሌጆች ያሉት ሲሆን በ87 የቅድመ መደበኛ የማስተርስና የፒኤችዲ ትምህርት መርሃ ግብሮች 40 ሺህ ተማሪዎችን ተቀብሎ እያስተማረ ነው ሲሉ የዩኒቨርሲቲው ፕሬዚዳንት አስራት አጽደወይን ተናግረዋል። ዩኒቨርሲቲው በሰባ ዓመታት አጠቃላይ ጉዞ 22 ግቢዎችን ይዞ የመማር ማስተማርና የምርምር ስራዎችን እያከናወነ ይገኛል። ዩኒቨርሲቲው ከ1958 እስከ 2016 ዓ.ም ከ100ሺ በላይ ምሁራንን ለሀገር ማበርከቱን የዩኒቨርሲቲው ፕሬዝዳንት አክለው ገልጸዋል። በትግራይ ክልል አክሱም ከተማ ሙስሊም ተማሪዎች ወደ ትምህርት እንዲመለሱ የሚጠይቅ ሰላማዊ ሰልፍ በመቀሌ ተካሄድም። "ሂጃቧንም ትለብሳለች ወደ ትምህርቷም ትመለሳለች" በሚል የትግራይ ክልል እስልምና ጉዳዮች ምክር ቤት በመቀሌ የጠራው ሰልፍ ተከናውኗል። ሰላማዊ ሰልፉ የተጠራው በአክሱም ከተማ በሚገኙ ሁለተኛ ደረጃ ትምህርት ቤቶች ከጥቅምት 17 ቀን 2017 ዓ.ም ጀምሮ ሴት ሙስሊም ተማሪዎች ሂጃብ ለብሳችሁ ትምህርት ቤት መግባት አትችሉም በመባሉ ለወራት ከትምህርት ገበታ እንዲገለሉ መደ ደረጉ ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ሂጃቧን ትለብሳለች ትምህርቷንም ትማራለች በሚል መሪ ቃል የተዘጋጀውን ሰላማዊ ሰልፍ ያዘጋጁ አካላትም በጽሕፈት ቤታቸው ተቀብለው አነጋግረዋል። በዚህ ወቅትም ከጦርነት ወጥተን በተነጻጻሪ ሰላም በምንገኝበት በዚህ ጊዜ ሴት ሙስሊም እህቶቻችንን በሂጃብ ምክንያት ከትምህርት ገበታ ሲከለከሉ ማየት እጅግ የሚያሳዝን ነው ያሉ ሲሆን ችግሩ ገና ከጅምሩ ከትምህርት ቤቶቹ አመራሮች፣ ከክልሉ ትምህርት ቢሮ ጋር በመነጋገር ለመፍታት ጥረት ሲደረግ እንደተቆየም ተናግረዋል። እዚህ ደረጃ ላይ መድረስ ያልነበረበት ጉዳይ ነው፣ አሁንም የሕዝብን አንድነት በሚያጠናክር መልኩ እንዲፈታ ይደረጋል ብለዋል። ችግሩ በፍጥነት እንዲፈታ አስተዳደራቸው ዝግጁ እንደሆነ እና እንደሚሰራም ያመለከቱት የክልሉ ጊዜያዊ አስተዳደር ፕሬዚዳንት በተጨማሪም ሰላማዊ ሰልፉ በሰላም እንዲጠናቀቅ አስተባባሪዎችና ተሳታፊዎቹ ላሳዩት ጨዋ ባህሪ ምስጋና አቅርበዋል ተብሏል። Pagarinia report.